አምባሳደር ፌልትማን ከኢትዮጵያ ባለስልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ለሁለት ቀናት የስራ ጉብኝት በትናንትናው ዕለት አዲስ አበባ የገቡት የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን ትናንት በነበራቸው ቆይታ አቶ ደመቀ መኮንንን ጨምሮ ከሶስት ከፍተኛ የኢትዮጵያ ባለስልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። ኬኔዲ አባተ ተከታትሎታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ አምባሳደር ፌልትማን በትናንትናው የአዲስ አበባ ቆይታቸው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ከመከላከያ ሚኒስትር አብርሃም በላይና ከገንዘብ ሚኒስትር አህመድ ሺዴ ጋር እንደተወያዩ አስታውቀዋል። የጉብኝታቸው ዓላማ በኢትዮጵያ እየተስፋፋ ላለው ግጭት መፍትሄ ማፈላለግ ላይ ያተኮረ እንደሆነም ነው ፕራይስ በዕለታዊ መግለጫቸው የተናገሩት። ለዚህም መሳካት ሁሉም አካላት ነፍጣቸውን እንዲያወርዱ እንዲያወርዱና ግጭት እንዲያቆሙ ዩናይትድ ስቴትስ መጠየቋን አሁንም ስለመቀጠሉ አንስተዋል። በውጊያው ተሳታፊ የሆኑ አካላት ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም ስምምነት ላይ እንዲደርሱም በድጋሚ ጥሪ አቅርበዋል። ከሌሎች እርምጃዎች በተጨማሪ ህወሓትንና የኦሮሞ ነጻነት ሰራዊትን ወደ አዲስ አበባ የሚያደርጉትን ግስጋሴ እንዲያቆሙ እንጠይቃለን። ሁሉም አካላት ለተኩስ አቁም ስምምነት እንዲደራደሩም እንጠይቃለን። በኢትዮጵያ የሚኒስትሮች ምክር ቤት ስለታወጀው ሀገር አቀፍ የአስቸኳይ ጊዜ አዋጅ እናውቃለን። እናም ሁሉም ወገኖች ከድርጊታቸው እንዲታቀቡ፣ ጦርነቶችን እንዲያቆሙና የዜጎች መብቶች እንዲከበሩ እናሳስባለን። እንደሚታወቀው አምባሳደር ፌልትማን ትናንት ወደ ኢትዮጵያ ተጉዘዋል። ዛሬ ከኢትዮጵያ ባለስልጣናት ጋር ሲወያዩ ውለዋል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ጋር ተገናኝተዋል። ከመከላከያ ሚኒስትሩ አብርሃም በላይ፣ የገንዘብ ሚኒስትር አህመድ ሺዴ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ሐሰን ጋርም ተገናኝተዋል። ከጉብኝቱ በኋላ መግለጫ ይኖራል ብዬ እጠብቃለሁ። እንደምታውቁት ነገም እዚያው ይቆያሉ ብለዋል። ቃል አቀባዩ በትናንት ምሽት መግለጫቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛው አምባሳደር ጄፍሪ ፌልትማን በዛሬው የሁለተኛ ቀን የአዲስ አበባ ውሏቸው ከሌሎች የኢትዮጵያ ባለስልጣናትም ጋር ውይይት እንደሚያደርጉ የገለጹ ሲሆን በእስካሁኑ ቆይታቸው ካገኟቸው ባለስልጣናት ጋር ስለነበራቸው ውይይት በዝርዝር ያነሱት ጉዳይ ግን የለም። የአፍሪካ ቀንድ ልዩ መልእክተኛው አምባሳደር ፌልትማን በዚሁ በኢትዮጵያ ግጭት ጉዳይ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ጋርም የተወያዩ ቢሆንም ስለ ሁለቱ አካላት ውይይትም የወጣ ዝርዝር መረጃ የለም። አንድ ዓመት የሞላው የሰሜን ኢትዮጵያ ግጭት በአሁኑ ወቅት በአማራና በአፋር ክልሎች ተስፋፍቶ የቀጠለ ሲሆን በጦርነቱ ምክንያት ኢትዮጵያ የህልውና አደጋ እንደ ተጋረጠባት የገለጸው የኢትዮጵያ መንግስት በመላ አገሪቱ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማወጁም ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ጄ ብሊንከን ግጭቱ የተጀመረበትን አንደኛ ዓመት በማስመልከት ትናንት ት መግለጫ በኢትዮጵያ ያለው ግጭት መቆም እንዳለበት ገልጸው ድርድር እንዲጀመርም የተለመደ መልእክታቸውን አስተላልፈዋል። በጦርነቱ የተሳተፉ ሁሉም አካላት በተለይም በማህበራዊ ሚዲያዎች በሚነዟቸው ግጭት ቀስቃሽ ትርክቶች የእርስ በርስ ግጭቱ እየተባባሰ የመሄዱ ጉዳይ ዩናይትድ ስቴትስን በጥልቀት እንደሚያሳስባትም ነው ሚኒስትሩ የገለጹት። በመሆኑም የኢትዮጵያ መንግስት የአየር ጥቃቶችን ጨምሮ ወታደራዊ ዘመቻውን እንዲያቆም፣ የኤርትራ መንግስት ከኢትዮጵያ ጦሩን እንዲያስወጥ ጣ እንዲሁም ህወሓትና እርሳቸው የኦሮሞ ነጻነት ሰራዊት ብለው የገለጹትና መንግስት ኦነግ ሸኔ የሚለው ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በአስቸኳይ እንዲያቆሙ ሲሉም ጥሪ አቅርበዋል። ሁሉም አካላት ያለ ቅድመ ሁኔታ የሰላም ድርድር እንዲያደርጉ ጠይቀው የኢትዮጵያ ህዝብ ግጭቱን እንዲያቆም አለም አቀፉ ማህበረሰብ ድጋፍ ለማድረግ ዝግጁ እንደሆነም ጠቁመዋል። የግጭቱን መስፋፋትና መባባስ ተከትሎ ከዩናይትድ ስቴትስ በተጨማሪ የአውሮፓ ህብረት፣ ሩሲያና ኢጋድን ጨምሮ ለግጭቱ ሰላማዊ መፍትሄ እንዲፈለግለት የሚጠይቁ ሀገራትና ተቋማት ከሰሞኑ በርክተዋል። ለግጭቱ ፖለቲካዊ መፍትሄ ለማፈላለግ በትናንትናው ዕለትና ዛሬ በአዲስ አበባ ቆይታ ያደረጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛው አምባሳደር ፌልትማን በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት የኢትዮጵያና የዩናይትድ ስቴትስ ግንኙነት መስቀለኛ መንገድ ላይ መድረሱን ሰሞኑን መግለጻቸው ይታወሳል። ፌልትማን ይህን ያሉት በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ንግግር ባደረጉበት ወቅት ሲሆን ጦርነት በሀገሪቱ እየተስፋፋ ባለበት ወቅት የሁለቱ ሀገራት ግንኙነት ጸንቶ ሊቆይ እንደማይችል ተናግረዋል። በዚህም ምክንያት ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን የንግድ ልውውጥ ስምምነት ለመሰረዝ እንዲሁም በጦርነቱ ላይ በተሳተፉት ሁሉም ወገኖች ላይ ማዕቀብ ለመጣል መዘጋጀቷንም በአጽንኦት ተናግረዋል። በቅርቡ በኢትዮጵያ የተከሰቱት ፖለቲካዊ ክስተቶች ጠቅላይ ሚኒስትሩን ከጦርነት ወደ ሰላም ሀሳብ ያመሩታል ብለን ተስፋ አድርገን ነበር ሲሉም በወቅቱ ገልጸዋል። ከዚህ ቀደም በኢትዮጵያ በነበራቸው ጉብኝት ጠቅላይ ሚኒስትሩን ማግኘት ያልቻሉት አምባሳደር ፌልትማን በአሁኑ ጉብኝታቸውም ቢሆን ከጠቅላይ ሚኒስትር አብይ አህመድ ጋር ስለመገናኘታቸው የታወቀ ነገር የለም። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም ወታደራዊ እንቅስቃሴዎች እንዲቆሙና ያለ ቅድመ ሁኔታ የተኩስ አቁም ድርድር እንዲጀመር በመጠየቅ ዛሬ ባወጣው መግለጫ አምባሳደር ፌልትማን ለግጭቱ መፍትሄ ለማፈላለግ በኢትዮጵያ ጉብኝት ማድረጋቸውን ከማሳወቁ ውጭ ዝርዝር ጉዳይ አላነሳም። በኢትዮጵያ መንግስት በኩልም ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ ስለ ልዩ መልእክተኛው ጉብኝት የተባለ ነገር የለም። የአሜሪካ ድምፅም ከኢትዮጵያ የውጭ ጉዳይ ሚኒስቴር እንዲሁም ከዩናይትድ ስቴትስ ኤምባሲ ስለ መልእክተኛው ጉብኝት መረጃ ለማግኘት ያደረገው ጥረት አልተሳካም። ጉብኝቱን በተመለከተ ከመንግስት እና ከኤምባሲው ተጨማሪ መረጃ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ